ዲፕሎማቶች ለራሳቸው ደህንነት ሲባል በአዲስ አበባ ከአርባ ኪሎ ሜትሮች ክልል ውጪ ያለ ፈቃድ እንዳይንቀሳቀሱ የተጣለው እገዳ መነሳቱን የአስቸኳይ ጊዜ አዋጅ ጠቅላይ እዙ ኮማንድ ፖስት የተባለው አስታወቀ። የመከላከያ ሚኒስትርና የአስቸኳይ ጊዜ ጠቅላይ እዝ ዋን ጽሕፈት ቤቱ አቶ ሲራጅ ፈጌሳ እንዳሉት ክልከላው የተነሳው የአገሪቱ ሰላምና መረጋጋት እየተሻሻለ በመምጣቱ ነውም ብለዋል። እስክንድር ፍሬው ተከታዩን አጭር ዘገባ ድርሶናል። የአስቸኳይ ጊዜ አዋጅ ኮማንድ ፖስት ክልከላው መነሳቱን ይፋ ያደረገው የእርምጃ አፈጻጸም መመሪያ ቁጥር ሁለትን ይፋ ሲያደርግ ነው። የኮማንድ ፖስቱ ሴክሬታሪያት የመከላከያ ሚኒስትሩ ሲራጅ ፈጌሳ ለሀገር ውስጥ የመገናኛ ብዙኃን እንዳሉት ክልከላው የተነሳው በሀገሪቱ የተሻለ የሰላምና የመረጋጋት ሁኔታ በመፈጠሩ ነው። መጀመሪያ እነኚህ ዲፕሎማቶች ለራሳቸው ደህንነትና ጥበቃ ሲባል ከአዲስ አበባ አርባ ኪሎ ሜትር ራዲየስ ውጭ እንዳይንቀሳቀሱ ተጥሎ የነበረው ክልከላ የዛኔ ሲጣል የነበረው ስጋት የደህንነት ስጋት አሁን በደረሰበት ደረጃ ላይ ያጋጥማል ብሎ ስለማይታሰብ ኮማንድ ፖስትም ይህን በሚገባ ስለገመገመው ስለዚህ ይሄ ክልከላ እንዲነሳ ነው የተወሰነው። ቀደም ሲል በወጣው መመሪያ ቁጥር አንድ ከተከለከሉ ተግባራት አንዱ የሕግ አስከባሪ ኃይሎችን ዩኒፎርም ይዞ መገኘት ወይም በቤት ውስጥ ማስቀመጥ ነው። ይህ ክልከላም በመመሪያ ቁጥር ሁለት እንዲነሳ መደረጉን ሚኒስትሩ አመልክተዋል። ይህም ሆኖ ከሕግ አስከባሪ አልባሳት ጋር በተያያዘ ያልተነሱ ክልከላዎች እንዳሉ አስታውሰዋል። አብዛኛው የገጠሩ ኅብረተሰብ ውስጥ መከላከያ ወይም ደግሞ የወታደርን ልብስ በቤቱ እንዳለውም በመደበኛ ልብስነትም እንደሚጠቀም በተደረጉት መረጃዎች እና ውይይቶች ማረጋገጥ ተችሏል። ስለዚህ እዚህ ላይ የተነሳው ነገር ምንድን ነው? እነኝን አልባሳት በቤት ውስጥ ማስቀመጥ ወይም ይዞ መገኘት የሚለው ክልከላ ተነስቷል። ያልተነሳው ክልከላ ምንድን ነው? የህግ አስከባሪዎችን ዩኒፎርም መልበስ አሳልፎ መስጠትና መሸጥ ክልክል ነው የሚለው ግን አልተነሳም። ኮማንድ ፖስቱ ያወጣው መመሪያ ቁጥር ሁለት አራት ክፍሎችና ዘጠኝ አንቀጾች እንዳሉትም ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ